ኢትዮጵያ ውስጥ በብዙ ሺህ የሚቆጠሩ ሰዎች ባለፈው እሁድ በተከሰከሰው አይሮፕላን አደጋ ለሞቱት በተደረገው ስነ ስርዓት ተገኝተዋል። በመንገዶች ላይ ብሔራዊ ባንዲራ የለበሱ አስራ ሰባት ባዶ የሬሳ ሳጥኖችን አጅበው ታይተዋል። አንዳንድ የሙታኑ ቤተሰቦች በሐዘን ራሳቸውን ስተዋል ሲል አሶሺትድ ፕሬስ የዜና አገልግሎት ዘግቧል። ሰለሞን አባተ ዝርዝር ዘገባ ያቀርብልናል። መንፈስ የሚንጥ ልብ የሚሰብር የሐዘን ስርዓት ኢትዮጵያ ልክ የዛሬ ሳምንት ከጠዋቱ 2 ሰዓት ከ38 ደቂቃ ላይ ከአዲስ አበባ ቦሌ ዓለም አቀፍ አይሮፕላን ጣቢያ በበረራ ቁጥር ኢቲ 302 በተነሳው ቦይንግ 737 ማክስ 8 ጄት ውስጥ ለነበሩ ዜጎቿ ተምሳሌት እንዲሆኑ በውስጣቸው አስከሬን ያላረፈ 17 ሳጥኖችን ባንዲራዋን አልብሳ ሸኝታለች። ለቆመም ዕርም ማውጫ ላለፉትም ክብር እንዲሆን አይሮፕላኑ ከወደቀበት ቦታ በተቆነጠረ አፈር የተሞሉ አንድ መቶ ሃምሳ ሰባት ጥቅሎችን በሰላሳ ስድስት ሀገሮች ውስጥ ላሉ ለሚወዷቸው ለዘመድ አዝማድም ቀርበዋል። ብዙ ቤተሰቦችና ጓደኞችም ዛሬም በአደጋው ስፍራ ላይ ተገኝተው አልቅሰዋል፣ አስበዋቸዋል። በአደጋው ያለፉትን አስከሬኖች መርምሮ ማን እንደነበሩ ለመለየት የተጀመረው ሥራ ብዙ ጊዜ ይፈጃል ተብሏል። ዛሬ በቦሌ ዓለም አቀፍ አይሮፕላን ጣቢያ ላይ የወጡ የኢትዮጵያ የበረራና ከበረራ ጋር የተያያዙ ዘርፎች ላይ የተሰማሩ ሁሉ ስለ ስምንቱ ባልደረቦቻቸው ክብር አበባዎችን ይዘው ሐዘናቸውን ገልጸዋል። የሐዘንና የጸሎት ሥነ ሥርዓቶች በዓለም ዙሪያ ባሉ ኢትዮጵያውያን ዘንድም በተለያዩ ክንዋኔዎች እየተካሄዱ ናቸው። ቤተ ክርስቲያን እያዘነች እየጸለየች ነው። በየመስጂዱ ሶላተል ጋይብ ተከናውኗል። የዋሽንግተን ዲሲና አካባቢዋ ሊቀ ጳጳስ ብፁዕ አቡነ ፋኑኤልን ከጥቂት ደቂቃዎች በፊት አግኝቻቸው ነበር። በመጀመሪያ በመላው ኢትዮጵያና ከኢትዮጵያ ውጭ ያላችሁ ወገኖቼ ኢትዮጵያውያን በሙሉ እንደምን አላችሁ? ሰላም እግዚአብሔር በያላችሁበት ይብዛላችሁ። እንግዲህ አቶ ሶሎሞን አሁን ይሄ የተፈጠረው ከባድ ሐዘን ያው የዛሬ ሳምንት መጋቢት አንድ ቀን በቅዳሴ ላይ እያለን ነው መልእክቱ የደረሰን እጅግ በጣም በጣም የሚዘገንን እና መላ ኢትዮጵያውያንን ብቻም ሳይሆን የዓለምን ሕዝብ ሁሉ ያሳዘነ ከባድ ሀዘን ነው። እኛ ያው ወዲያው እንደሰማን ከቅዳሴ እንደወጣን የጸሎተ ፍትሀት አድርገናል። በጸሎት አስበናል። እንዲሁም ደግሞ በሌሎቹም አብያተ ክርስቲያናት እንዲደረግ ወዲያው በስልክ መልእክት በመለዋወጥ ጸሎት እንዲደረግ አድርገናል። አሁን ደግሞ ዛሬ በሁሉም አብያተ ክርስቲያናት እኛ ኦርቶዶክሳውያን ያለነው በአብይ ጾም ላይ በመሆኑ በዚሁ በጾሙ ሙጣኑን እንድናስባቸው እግዚአብሔር ነፍሶቻቸውን እንዲምር ለቤተሰቡ ለመላ ኢትዮጵያውያን መጽናናትን እንዲሰጥ ጸሎተ ምሕላ ተካሂዷል። የሞቱት ወገኖቻችን በማሰብ ብቻም ሳይሆን በጠቅላላ በአሁኑ ሰዓት ባለው በሀገራችን ላይ ባለው ሁኔታ ሁሉ በርስ በርስ ያለው መለያየት፣ መፈናቀል በሀገር ውስጥ ያለውን ስደት በማስመልከት እግዚአብሔር ፊቱን እንዲመልስልን ምሕረት እንዲያደርግልን እህል አድርገናል። ያው በዚህኛው ሀዘን ግን በእጅጉ አዝነናል። የደረሰብን መከራ ከባድ ነው። ግን ሁሉም ነገር ያለ እግዚአብሔር ፈቃድ አይከናወንም እና እግዚአብሔር ደግሞ ቀሪውን ቤተሰቦቻቸውን እንዲያጽናና እንዲባርክ ከእንዲህ ያለ መከራና ፈተና ሀገራችንና ሕዝባችንን እንዲጠብቅልን ጸሎት ተካሂዷል። ዛሬም ተካሂዷል። በቀጣይም ይሄ ጸሎት ይቀጥላል። ዛሬም ከሰዓት በኋላ በዚሁ በኢትዮጵያ ኮሚኒቲ የኢትዮጵያ አየር መንገድ ማህበር ባዘጋጀውም ጸሎት ላይ ተገኝተን ህዝባችንን እናጽናናለን ዘንድ እየጠበቅን ነው። አባታችን ብፁዕ አቡነ ፋኑኤል የዋሽንግተን ዲሲና አካባቢው ሀገረ ስብከት ሊቀጳጳስ፣ በጣም እግዜር ይስጥልኝ፣ እግዜር ያክብርልኝ ስለሰጡኝ ጊዜ። አሜን፣ እግዚአብሔር ባርክልኝ፣ ዛ ይጠብቅልን። ለኦርቶዶክሳውያን በሙሉ መልካም የጌታችን መድኃኒታችን መድኃኒታችን ኢየሱስ ክርስቶ ሶስት ጾም ያደርግላችሁ ጾማችሁ የስርየት የድህነት እንዲሆን እመኛለሁ ሁላችንም ለበዓለ ትንሳኤው በሰላም ያድርሰን እግዚአብሔር ይስጥልኝ አሚን በሁሉም ቦታ ያሉ ኢትዮጵያውያን ሙስሊሞችም ሰሞኑን እንዲሁ ጸሎት ላይ ናቸው ወደ አዲስ አበባም ደውዬ የተቋ መስጂድ ኢማም የሆኑትን ኡስታዝ ካሚል ሸምሱን ማምሻውን አነጋግሬአለሁ ይህ ሰላት ያው ጥሪ በሁሉ መቅጣጫ ተላልፎ በድንገት አውሮፕላን አደጋ ለሞቱ ወገኖቻችን ሰላት ራስር እንዲሰግድ ጥሪ ተላልፈዋል። ብዙ መስጊዶች ላይ ተሰግደዋል። እኔ የምናባው መስጊድ ላይ ግን ያኔ ራሴ የሚያሳይ ደርኩ በሁሉ መስጊዶች ላይ ተካሄደው። አንዳንድ የእነዚህ ቤተሰቦች በተለይ የታወቁት የአብራሪዎቹ ሁለቱ አብራሪዎችም ሙስሊሞች መሆናቸው የእነሱ ጓደኞች ና እነሱ ቤተሰቦች በተለያየ አቅጣጫ ያው እነዚህ ልጆቻችንን ወንድሞቻችንን በአካል አግኝተ ጀናዛቸው ላይ ወይም ሬሳቸው ላይ መስገድ ስላልቻለን ቢያንስ ልናደርግላቸው የምንችለው ነገር የሚባል የሚባል አለ። ሰው ለምሳሌ ሩቅ ሀገር ሆኖ በቀጥታ በጀናዛ ላይ ወይም በሬሳ ላይ መስገድ ካልቻለ የሩቅ ሰላት ወይም በሩቅ ሟች ላይ የሚዘገድ ሰላት መስራት አለ። ለምሳሌ ማለት ነው። ሶሻል ሚዲያ ስተላለፍ ያው በእለቱ እኔ ድርጊት እንደማነሳችች ጥባ ጥባ ማለት የጅማዓ ድስቁ ማለት ነው ሰው ከዚህ ምን ይማራል አይነት አደጋ በየቦታው ከተከሰቱ አደጋዎች ሰው ምን መማር አለበት የሚለውን ትምህርት አስተምረ ሰላት ጁማ ከሰገድኩኝ በኋላ እነዚህ ሟቾች ላይ እንድንሰግድ ብሎም ማምራት ራት ያሰገድኩኝ ማለት ነው። ሰራት ይሄ ስነ ስርዓት የተካሄደው በአጠቃላይ በሁሉም ኢትዮጵያውያን ሙስሊሞች ዘንድ ነው። ጥሪያችሁም የተላለፈው ለሁሉም ኢትዮጵያውያን ሙስሊሞች ነው። በሀገር ውስጥም ያሉ፣ በውጭም ላሉ ወይስ ለተወሰኑ ክፍሎች ነው? ለሁሉም ሙስሊሞችን ወደ ሁሉም ኢትዮጵያ ሙስሊሞች ነው የተላለፈው፣ ኢትዮጵያን ሙስሊሞች ነው የተላለፈው። እንደየ አካባቢ እንዳወር ነሱ በአዲስ አበባ ውስጥ ብዙ መስጂዶች ላይ ተሰግዶባቸዋል። ኡስታዝ ከሚል ሸምሱ በጣም አመሰግናለሁኝ ለሰጡኝ ጊዜ እግዜር ይስጥልኝ። ሰለሞን እኔም በጣም አመሰግናለሁ። የኢትዮጵያ አየር መንገድ የቀድሞ ሰራተኞች ቨርጂኒያ በሚገኘው የኢትዮጵያውያን ልማት ማህበረሰብ ድርጅት ውስጥ ለመጪዎቹ ሁለት ሰዓታት የሚቆይ የሀዘንና የጸሎት ስነስርዓት እያካሄዱ ነው። ከአስተባባሪዎች አንዷ የሆኑትን ወይዘሮ ክበበ ጌራ ወርቅን ከጥቂት ደቂቃዎች በፊት አግኝቻለሁ። ፕሮግራሙ የተዘጋጀው በአጠቃላይ በቀድሞ የአየር መንገድ ሰራተኞች ነው። የሚኖረው ፕሮግራም የሃይማኖት አባቶች አሉ ከኦርቶዶክስ ከሙስሊም እና ከፕሮቴስታንት የሃይማኖት አባቶች ተርሰናል። ሌላ ያው አጭር የህይወት ታሪክ ይኖራል። ከዛ በተጨማሪ ግጥሞች ይኖሩናል። አንድ ሶስት በአራት ግጥሞች ይኖሩናል። ጸሎት ይደረጋል። እና የሚናገሩ ሰዎች ይኖራሉ። አንደኛው የኢትዮጵያ ኮሚኒቲ የኢትዮጵያ ማህበረሰብ በአርሊንተን ዳይሬክተር ዶክተር ፀሐዬ ንግግር ያደርጋሉ። ከዛም የአየር መንገዱ ሰራተኞች ንግግር ያደርጋሉ። የሻማ ስነ ስርዓት አለን። ጸሎት ተደርጎ ከወደቀው አይሮፕላን ውስጥ የተገኙት ሁለት መረጃ መዝጋቢ ሳጥኖች ለፈረንሳይ ባለሙያዎች ከተሰጡ በኋላ አንዱን ከፍተው መረጃውን ማቃዳት መቻላቸውን ተናግረዋል። የተገኘው መረጃ ቅጂም ለኢትዮጵያው የምርመራ ቢሮ ዛሬ መሰጠቱን ፈረንሳውያኑ መርማሪዎች ተናግረዋል። የማጣራቱ ስራ ዛሬ መቀጠሉ ቢታወቅም እስካሁን የወጣ ዝርዝር መረጃ የለም።